የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስልጣን እንደያዙ ከአፍሪቃ መሪዎች ለናይጄሪያ፣ ለደቡብ አፍሪቃና ለኬንያ መሪዎች ጥቂት የስልክ ጥሪዎች አድርገው ነበረ። ከዚያን ወዲህ ዋይት ሀውስ በሀገር ውስጥ አወዛጋቢ ጉዳዮች፣ በሩሲያ፣ በመካከለኛው ምስራቅና በሰሜን ኮሪያ ጉዳዮች በመጠመዱ አፍሪቃ በመሰረቱ ከዋሽንግተን አጀንዳ ውስጥ የወጣች ነው የሚመስለው። አንዱ ችግር ትራምፕ በአሜሪካን ውጭ ጉዳይ ሚኒስቴር አፍሪቃን ለሚመለከቱ የስራ ቦታዎች ሰው አለመመደባቸው ነው ይላሉ። የአፍሪካ ፖሊሲ በከፍተኛ ባለስልጣናት ደረጃ አይዘጋጅም። በረዳት ውጭ ጉዳይ ሚኒስተሮች ደረጃ ነው የሚዘጋጀው። እናም ረዳት ሚኒስትር በቦታው ካልተመደበ በመሰረቱ የአፍሪካ ፖሊሲ ሊኖር አይችልም። ነገሮችን ለማባባስ የትራምፕ የውጭ መርህ በአጠቃላይ የጋራ እሴቶችን ወይንም የረዥም ጊዜ ልማትን መሰረት ላደረገ ስልታዊ ህብረት ብዙ ትኩረት አይሰጥም። ከዚያ ይልቅ የሚመርጡት በሁለትዮሽ ስምምነት ለሀገራቸው የአጭር ጊዜ ጥቅም ቅድሚያ መስጠትን ነው። ብሩተን ይህ ለአፍሪቃ አምባገነኖች መልካም ዜና ነው ይላሉ። ዚምባብዌ፣ ሱዳን፣ ኤርትራና እነዚህን የመሳሰሉ መንግስታት ስለ ሰብአዊ መብቶች ብዙም የማይጨነቅ ከሌሎች መንግስታት ጋር ግንኙነቱ በጥቅም ላይ የተመሰረተ ፕሬዚደንት በመኖሩ የሚጠብቁት ብዙ ነው፣ ደስተኛም ናቸው። his relationships with other governments. ከዩናይትድ ስቴትስ የውጭ ጉዳይ ፖሊሲ አጥኚዎች አብዛኛዎቹ ከአፍሪቃ መነጠሉ ቻይና፣ ህንድና ብራዚል ሊሞሉት የቋመጡለትን የጥቅም ክፍተት ያስከትላል የሚል ስጋት አላቸው። ባለፈው ሳምንት ዋሽንግተን ውስጥ የተካሄደው የዩናይትድ ስቴትስና የአፍሪቃ የንግድ ጉባኤ ተሳታፊዎች ይህን ስሜት ሲያንጸባርቁ ነበረ። ከመካከላቸው ናይጀሪያዊው ጠበቃ አዮዴሊ ኩሳሞቱ አንዱ ናቸው። ከአፍሪቃ የጥሬ ሀብት ሽሚ አለ። ከእስያ ቻይና ገስግሳለች። ለአፍሪቃ እና በአፍሪቃ እጅግ ብዙ እየሰራች ነው። የሞሮኮ የንግድ ማህበረሰብ ተወካይ አብዱ ሱሌይ ዲዩፕ አሜሪካኖች አመለካከታቸውን መቀየር አለባቸው በመባሉ ይስማማሉ። ዩናይትድ ስቴትስ ስለ አፍሪቃ የምትከተለውን እንደገና እንድታጤነው እንፈልጋለን። እርዳታም ሆነ አንዳንድ ድጎማዎች አንፈልግም። ንግድን በማዳበርና በጋራ ስምምነቶች ለእውቀት ሽግግር እውነተኛ ትብብር ነው የምንፈልገው። የዩናይትድ ስቴትስን ያህል ጥንካሬ ባይኖረንም ለወደፊት ትክክለኛ አጋር መሆን እንችላለን። በእርግጥ ንግድ አዲሱ የዩናይትድ ስቴትስ መንግስት በኦባማ ዘመነ ስልጣን የነበረውን መርህ የሚቀጥልበት መስክ ብቻ ሳይሆን አዳዲስ ሀሳቦችንም ተግባራዊ ማድረግ የሚጀምርበት ነው የሚሆነው። እንደ ዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ባልደረባ ብራያን ኖይቤርት፣ አፍሪቃ በመሰረተ ልማት ላይ መዋለንዋይ ስታፈስ፣ በአብዛኞቹ የአፍሪቃ ገበያዎች ብዙ የንግድ ዕድሎች አሉ። በቴክኖሎጂ በምርቶችና በአገልግሎት ዘርፍም ለአሜሪካን ኩባንያዎች እድሎች አሉ። ብዙ የአፍሪቃ ሀገራትም ምርቶቻቸውን ለአሜሪካን ገበያ ያቀርባሉ። ከዚህ ሌላ የአሜሪካን ጦርም አለ። በኦባማ ጊዜ እንኳን አሜሪካን በአፍሪቃ የስለላ መረቧንና አሸባሪ በምትላቸው ኃይላት ላይ ጥቃት ለማድረስ አፍሪካ ውስጥ ያሏትን የጦር ሰፈሮች ቁጥር ጨምራለች። ትራምፕ ደግሞ ጦሩ የሚመስለውን እንዲወስን በመፍቀድ ከዚህም በላይ ሊያደርጉ እንደሚችሉ አሜሪካን ኢንተርፕራይዝ ኢንስቲትዩት የተባለው የወግ አጥባቂው የጥናት ተቋም ባልደረባ ኬቲ ሲመርማን ያስረዳሉ። ከትራምፕ አስተዳደር አንዳንድ ለውጦች ሲደረጉ አይተናል። በዚህ ረገድ ከሁሉም ዋነኛው በሶማሊያ የአሜሪካን ኃይሎች በቦታው ላይ የሚገኙ አጋሮችን ለመጠበቅ አሁን በአሸባብ ላይ አጸፋ ጥቃቶችን ማካሄድ ይችላሉ።